ባሳለፍነው ሳምንት የአሜሪካ መንግስት በዩናይትድ ስቴትስ ዓለም አቀፍ የልማት ድርጅት ዩኤስአይዲ በኩል የኢትዮጵያን የጤና ዘርፍ የመረጃ አያያዝ ለማዘመን እና በቴክኖሎጂ የተደገፈ ለማድረግ የዩኤስ አይዲ ሚሽን ዳይሬክተር ሺን ጆንስ እና ኢትዮጵያ የጤና ጥበቃ ሚኒስቴር ዶክተር አሚን አማን ስራ መጀመራቸውንና ለዚህም ስራ ማስፈጸሚያ ስልሳ አምስት ሚሊዮን የአሜሪካ ዶላር የገንዘብ ድጋፍ መበጀቱን አብስረዋል። አቶ ኢዮብ ከበደ በጤና ጥበቃ ሚኒስቴር የጤና ኢንፎርሜሽን ዳይሬክተር ናቸው። ይህ ፕሮጀክት በሀገር አቀፍ ደረጃ ከአራት ዓመት በፊት የተጀመረውን የጤና ዘርፉን በኢንፎርሜሽን ቴክኖሎጂ የማዘመን ስራ መደገፊያ ነው ይላሉ ቀደም ሲል ጤና ጥበቃ ሚኒስተር የሄልት ሴክተር ትራንስፎርሜሽን ፕላን ላይ ያስቀመጣቸው ትራንስፎርሜሽናል አጀንዳዎች አሉ ስለዚህ ሶስት ነገሮች አሉ ይሰራሉ ተብሎ የታሰቡ አንደኛ ስራ ሂደቶችን ማዘመን ሁለተኛ የዳታ አጠቃቀም ባህልን መቀየር ዴታ ለሪፖርት ፐርፐዝ ብቻ ከመሰብሰብ ውሳኔ ሰጪዎችን ዴታ መሰረት ያደረገ ውሳኔ መስጠት እንዲችሉ ዴታ አጠቃቀም ባህልን ማዘመን ብለን ይጠዋለ ሶስተኛ ደግሞ ገቨርናንስ ስለዚህ እነዚህ ሶስቱ ባለፉ አራት አመታት ስንሰራቸው የነበሩ ስራዎች ናቸው። ዩኤስአይዲ በሌሎች ግራንቶችን እነዚህ አጀንዳዎችን ሲያግዘን ነበረ። አሁንም የመጣው አጀንዳ የተጀመሩ ስራዎችን ማስቀጠል ዳር ማድረስ አዳዲስ የምንጀምራቸውን ስራዎችን ማገዝ ነው። የተገበረው በሀገር አቀፍ ደረጃ ነው። ገንዘቡ ምንጭ ከዩኤስአይዲ የሚገኝ ነው ቻል ስራውን የሚሰራው ደግሞ ጄስታ የተባለ አንድ ተቋም ነው። የፕሮጀክቱ ስም ዲጂታል ሄልዝ አክቲቪቲስ ተብሎ ነው ሰየመው ነው የምንጠቀመው። በመላ ሀገሪቱ ነው፣ ሁሉም ክልሎች እና ከተማ መስተዳድሮች የሚተገበር መረጃን ወይም ዳታን ለሪፖርት ብቻ ሳይሆን ወቅታዊነቱን በጠበቀ መልኩ ለውሳኔ ና ፖሊሲዎች ለመቅረጽ በማገዙ ረገድ ይህ ፕሮጀክት ትልቅ ሚና እንደሚኖረውም ይናገራሉ። ምሳሌ ዳታ መሰረት አድርገን ውሳኔ መስጠት አለብን ካል ዴታ ወቅታዊነቱ የጠበቀ ሙሉትነቱ የተረጋገጠ እና ሀቀኝነቱ ወይ ተአማኒነቱ የተረጋገጠ መሆን መቻል አለበት። ይህም ብቻም አይደለም። ዴታም ከዋና ሶርሱ መገኘት መቻል አለበት። ከዋና ሶርስ የመጣ መረጃ ጤና ጥበቃ ላይ የሚደርስበትን ታይም አሁን በወረቀት የሚሰበስብ ከሆነ ስብስቦች ከጤና ኬላ ነው የሚነሳው፣ ጤና ጣቢያ፣ ወረዳ እየተባለ በወረቀት እየተለቀመ የሚመጣ ከሆነ አሁን ቅድም ያልኩትን የዳታ ሙሉእነት፣ ወቅታዊነት፣ ተአማኒነትን ለማረጋገጥ በጣም ከባድ ነው የሚሆነው። ስለዚህ እሱን ለማሟላት ዘመናዊ ቴክኖሎጂ መጠቀም ከጀመር አንደኛ እናሻሽለዋለን ብለን የምንወስደው ዳታ የሚሰበስቡ ሰዎች ዴታ ለሪፖርት ሳይሆን ለውሳኔ ለመስጠት የሚጠቀሙበት ቴክኖሎጂ ይኖረናል ብለን እናስባለን። የዴታን ወቅታዊነትን ማሻሻል እንችላለን ብለን እናስባለን። የዳታ ሙሉ እነትን እናሻሽላለን ብለን እናስባለን። እነዚህ ናቸው ተግራሮቶቻችን የነበሩ። ሁለተኛ ደግሞ ሪፖርት ሰዎች ዳታ የሚሰበስቡ ሰዎች ለሪፖርት ነው የሚሰበስቡት። እሱን ማሻሻል አለብን ብለናል። በአጠቃላይ አሁን ያሉ በማኑዋል የምንሰራቸው ስራዎች ለስህተት የተጋለጡ ስለሆኑ እነዚህም ተግራሮቶች እንቀርፋለን ብለን እናስባለን። አቶ ቴዲ በርሁን በዩኤስአይዲ ኢትዮጵያ የጤና መረጃ ሲስተምስ ከፍተኛ አማካሪ ናቸው። ዩኤስአይዲ ይህን ድጋፍ የሚያደርገው በተጓዳኝ አብሮት ከሚሰሩት እንደ ቢል ኤንድ ሜሊንዳ ጌትስ ካሉ ድርጅቶች ጋር መሆኑን ገልጸው የፕሮ ፕሮጀክት በወረዳ ደረጃ በሚገኙ የሕክምና ባለሙያዎችን ከማሰልጠን ጀምሮ ዘመናዊ ታብሌቶችን በማደል የመረጃ ዘርፉን ለማሳደግ እንደሚሰራም ይገልጻሉ። የዩኤስኤድ የሚሰራበት መንገድ ከጤና ጥበቃ ጋር በመሆን ያወጣነውን የአመታዊ ዕቅድ እንሰራለን። ነገር በጋራ አሁን ምናምን አብረን ይሰራ ነው። እዛ ፕላን መሰረት ከታች ከወረዳ አስተዳደር ጀምሮ ከፌዴራል ካሉ የተለያዩ አካላት ጋር በመሆን ጄኤስአይ ጋር፣ ድርጅቶቹ ጋር አንድ ላይ ሆኖ መሰረት በተፈቀደለት በጀት ከዚህ አመት ጀምሮ ይህንን ስራ ማስፈቀል ይጀምራል። ማለት ጤና ዘርፍ ውስጥ የተለያየ አይነት ችግሮች አሉ እና ጤና ጥበቃ እንግዲህ ሰፋ ያለ እቅድ ይዞ በተለያየ ዘርፍ ላይ እነዚህን የጤና ላይ ያሉትን ችግሮች ለመፍታት ያው የተለያዩ እቅዶችን አውጥቶ እየሰራ ነው። እኛ ይህ ፕሮጀክት ካሉ እቅዶች መካከል አንዱ ላይ ትኩረት አድርጎ ነው እየሰራ ያለው። ያ ምንድን ነው? በመረጃ ላይ ያለው ችግር ነው እንዳልኩሽ። ይህ በመረጃ ላይ ያለው ችግር ራሱ ያመጣው በጣም ብዙ ነገር ነው ያለው። ብዙ ምሳሌዎች መጥቀት ይቻላል። መረጃ በጊዜ ባለመድረሱ ምክንያት መድኃኒት አቅርቦት በጊዜው ላይ ደርስ ይችላል። በክትባት ጣናትና እናቶች ሞትን ለመቀነስ ዋናው ነገር አስፈላጊ የሆነው መረጃ በጥራትና በጊዜው በአግባቡም ለሚመለከተው አካል መድረሱ ነው። ከዚህ ከአምስት አመት በኋላ እኛ መድረሱ የሚፈልገው በመረጃ ጦት ወይም በጥራት ያስገባ መረጃ ጉድለት ምክንያት እነዚህን ነገሮችን ላይ የነበረውን ቁጥር ለመቀነስ ነው። እኛ አንዱ ዓላማችን ከጤና ኬላ ጀምሮ አሁን የጤና ኤክስቴንሽን ሰራተኞቹ በወረቀት ነው እየዞሩ በየቤተሰብ የእናቶችን የቤተሰብ ማህበር አባላት የመዘግቡት እሱን ዘመናዊ በሆነ በታብሌት መረጃቸውን እንዲይዙ የሰርቪስ አሰጣጣቸውንም ታብሌቱ መሰረት እንዲከታተሉ፣ ቀጥሎ ክትባት ታራኝ የሆኑ እናቶችን በስልክ ቁጥራቸው ማስታወሻ የሚልክ እንዳያመልጣቸው የሚያደርግ ያመለጣቸውን ተከታትሎ ለመከታተል የሚያስችል አድርገን ዘመናዊ አድርገን ለመስራት እያሰብን ያለ ነው እና ከአምስት ዓመት በኋላ በሙሉ ከጤና ኬላ ጀምሮ እስከ ላይ ያሉት የጤና ሰራተኞች በቴክኖሎጂ የተደገፈ የመረጃ ልውጥ እያደረጉ ተሻለ የጤና አውትፑት በሀገር ውስጥ እንዲኖር ለማድረግ ያስችላል ብለ የምናምነው። አቶ ቴዲ አክለውም ከጤና ዘርፉ በተለየ በተጓዳኝ ከተለያዩ ዩኒቨርሲቲዎች ጋር በጥምረት በመስራት ለወጣቶችም ትልቅ የስራ እድል እንደሚፈጥሩም ይናገራሉ። ለወጣቶችም የስራ እድል ይፈጥራል። እነዚህ ሁሉ ታብሌቶች እንግዲህ ወደ አርባ ሺህ የሚሆኑ የጤና ሰራተኞች አሉ። ለእነዚህ በሙሉ ታብሌት ሲሰጥ ይህንን ታብሌት ማነው የሚጠግነው? ብዙ ቴክኖሎጂ ተምረው የተመረቁ ወጣቶች አሉ። እነሱን እያደራጀን ስልጠና እየሰጠን የሚያስፈልገውን እገዛ እንዲያደርጉላቸው እናደርጋለን። ነገ ተምረው የሚወጡ ሌሎች በዚህ ቴክኖሎጂ ላይ ተምረው ተመረቀ መውጣት እንዲችሉ ሀገሮች ካሉ ዩኒቨርሲቲዎች ደግሞ ፓርትነርሽፕ ይፈጥርና እዛ ላይም እንደዚሁ የተለያዩ ወጣቶች እየተሳተፉ የአሁን የመጣውን ቴክኖሎጂ እያዳበሩት የሚቀጥለውን ደግሞ ከዚሁ ከሀገር ውስጥ እንዲወጣ አሉ ሀገር ውስጥ ካሉ ተማሪዎች እንዲወጣ ለማድረግ ከዩኒቨርሲቲዎች ጋር ጠበቅ አድርገን ከአስር በላይ ዩኒቨርሲቲዎች ጋር በጋራ ለመስራት ሀሳቧዋለን። በጋራ እንሰራለን። ለአሜሪካ ድምጽ ሬዲዮ ኤደን ገረመው፣ ዋሽንግተን ዲሲ።